የመቀሌ ዩኒቨርሲቲ በተከዜ ግድብ ላይ የአሳ ልማትን ለማሳደግ የሚያግዝ የባህር ላይ ግብርና ስራ ለማካሄድ የሚያስችል ምርምር እያካሄደ ነው። በዩኒቨርሲቲው የድህረ ምረቃ ፕሮግራሞችና የምርምር ዲሬክተሮች ኃላፊ ፕሮፌሰር ታደሰ ደጀኔ በተከዜ ግድብ ላይ አምስት ልዩ ልዩ የአሳ ዝርያዎች መገኘታቸውን አመልክተዋል። በዚህ መነሻ ግርማይ ገብሩ ተከታዩን ልኮልናል። የአሳ ልማት በኢትዮጵያ ውስጥ ምን ይመስላል? የሚለውን ነገር እንደመነሻ እንጠቀም በተለይ ደግሞ በዓለም አቀፍ ደረጃ የአሳን ፍላጎት ከአለም አቀፍ አኳያ ብናየው ጥሩ ነው። ለዚህኛው ዋና ምንጭ የሆነው የአለም የምግብና እርሻ ድርጅት ነው። በሁለት ሺህ እንደ አውሮፓን አቆጣጠር ባሳተመው እትም ላይ መረጃ እንደምናገኘው በአለም የአሳ ንግድ ስንመለከት ወደ ሀምሳ አንድ ቢሊየን ዶላር ግምት ያለው ምርት ይገኛል። ከዚህም ወደ 36 ሚሊዮን የሚሆኑ ሰዎች በዚህ በአሳ ንግድ ስራ የተሰማሩ ናቸው። በቀጥታ ይሁን በተዘዋዋሪ መንገድ 200 ሚሊዮን የሚሆኑ ሰዎች ደግሞ አሳ በቀጥታ ሁሉ በተዘዋዋሪ መንገድ የሚጠቀሙ ናቸው። በአጠቃላይ በአለም አቀፍ ደረጃ የአሳ ምርት ፍጆታ ስንመለከት በ1970 40 ሚሊዮን ቶን ነበር። በ1998 ግን ወደ 86 ሚሊዮን ቶን ከፍ ብሏል። በ2010 ደግሞ 110 ሺህ ቶን ከፍ እያለ መጥቷል ያለው። ይሄ የሚያሳየን ምን ያህል የዚህ የአሳ ምርት ፍላጎት ከአመት ወደ አመት እየጨመረ መሄዱ ነው። ከዚህም ባሻገር አሳ ለጤንነት አስፈላጊ ከሚባለው ምግቦች እነዚህ ሲፉድስ እያሉ ከሚመደባቸው ምግቦች መካከል ስለሆነ ለጤንነት አስፈላጊ፣ ሁለተኛ ደግሞ ከፍተኛ የሆነ ፕሮቲን ምንጭ ነው። ስለዚህ ማህበረሰቡ ጤናማ ሆኖ እንዲያር ከተፈለገ ከሚበላቸው የምግብ አይነቶች አሳ በተወሰነ መልክ ማግኘት መቻል አለበት። ወደ ሀገራችን ስንመጣ ኢትዮጵያ ውስጥ ያለው የአሳ ምርትና የአሳ ፍላጎት ምን ይመስላል? ይታወቃል በኢትዮጵያ ውስጥ የአሳ ምርት በብዙ ቦታ የታወቀ ነው። ወደ ባህር ዳር አካባቢ ስንሄድ አሁን በጣም ይፈልጋል። አርባ ምንጭ አካባቢ፣ እነዚህ ሀይቆች ወዳሉበት አካባቢ ስንሄድ የታወቀ ነው። ለየት ያለ ነገር የምናየው ትግራይ ስንመጣ ነው። ትግራይ ውስጥ ግን የአሳ ምርት ብዙም ቀደም ሲል ያልነበረ አሁን በቅርብ ጊዜ ወዲህ በአካባቢ ባሉ ግድቦች እየተሰሩ ስለመጡ በተለያየ ቦታ ላይ እየመጣ እንዲሁም ሀሸንጌ ላይ ቢሆን ከቅርብ ጊዜ ወዲህ ነው አሳ የጀመረው። ስለዚህ ባህሉ አልነበረም እና በገጠር አካባቢ ላይ ትንሽ ችግር ነበር። በከተማ አካባቢ ግን ያው አሳ እንዲያውም በእጥረት ነው የሚታየው እና አሳ በአካባቢያችን በተለይ የትግራይ ሁኔታ ካልሆነ ስጠቀር ወደ አብዛኞቹ የኢትዮጵያ ክፍሎች የሚበላ ምግብና ተፈላጊነቱም ከፍተኛ መሆኑን ግልጽ ነው። አሁን ኢትዮጵያ ውስጥ የአሳን ምርት ከፍ የሚያደርጉ የአካባቢ ሁኔታዎች የሚወስኑ ነገሮች አሉ። አሁን ከአካባቢ ሁኔታ ጋር ስናየው የአሳ ምርት ከፍተኛ የሚታዩበት አካባቢ አሳ እርግጥ ነው በውሃ ካለ የአሳ ዝርያውን በአካባቢ ካለ አሳ ማግኘት እንችላለን በየትኛውም። ነገር ግን አሳ ለመራባት አስፈላጊ ሁኔታዎች አሉ። አስፈላጊ ከሆኑት ሁኔታዎች ውስጥ ምግብ እንዳለው ነው ማለት ነው። ከዚህ በተጨማሪ ግን የውሃው የሙቀት መጠን ተመጣጣኝ ካልሆነ አሳ መራባት አይችልም። ስለዚህ ስንመለከት አሁን በኢትዮጵያ በሀገራችን ላይ በብዙ ቦታ ላይ አሳ አለ። አሁን በትግራይ በብዙዎች ወደ ከሰባ በላይ ግድቦች አሉ ወደ አሱር የሚሆን አሳ አለባቸው። ይሁን እንጂ አሳን በስፋት እና በብዛት በጥሩ ሁኔታ መራባት የሚያስችለው ግን የሙቀት መጠን ከሀያ ሁለት ዲግሪ ሴንቲግሬድ እስከ ሀያ ዘጠኝ ባለው ዲግሪ ሴንቲግሬድ ውስጥ የውሃ ሙቀት ጥሩ ከሆነ አመት ሙሉ አሳ ማራባት ይቻላል። ይህ ነው ትልቁ በተለይም አሁን በዚህ በትግራይ በተከዜ ላይ ያየነው ከሌሎች የኢትዮጵያ ሁኔታዎች እንደ አርባ ምንጭ አይነት ማለት ነው። ጥሩ ሁኔታ አለው ተብሎ የምትገመተው የውሃው መጠን ሁልጊዜ ግዜ ከ23 እስከ 26 የሚደርስ በመሆኑ አሳ በብዛት እና በስፋት ለማምረት ምቹ ሁኔታዎች እንደተፈጠረ እናያለን። የአሳ ምርት ግን ምን ያህል የሚያደክምና የሚያለፋ ነው፣ ብዙ ወጪን የሚጠይቅ ነው። ምርቱ ከፍ ለማድረግ መጀመሪያ አሁን ያለው በባህላዊ የአሳ ማጥመድ ስንከተል ተፈጥሮ የሰጠችንን ነገር መውሰድ ብቻ ነው። ሂደህ መረብ ታዘጋጃለህ። በመረብ መያዝ የተዘጋጀ ነው። ከተፈጥሮ ያገኘነው ነገር ነው። እዛ ውስጥ የምናያቸው ሰው አላስገባቸውም፣ በተፈጥሮ አሉ። እነዚህ ነገሮች የራሳቸውን ስነ ምህዳ ጠብቀው የሚኖሩ ናቸው። ስለዚህ እርግጥ አሳውን አጥመደ ማምጣት የሰው ኃይል ይፈልጋል። ይሄ ደግሞ ሰዎች እያደረጉት ያለው እንደ ችግር ማጣጥለም ችግሩ ምንድነው? በባህላዊ መንገድ ከሄድን አንድ ቀን ያለአግባብ ሁሉም ከሚገባቸው ኮታ በላይ ወስደው አሳው እንዳይጨርሱት። ግን የአሳ ምርት አስተማማኝ እንዲሆን ግን ዘመናዊ የሆነ አሳ ልናራባበት የምንችል መንገዶች ማዘጋጀት ግን አስፈላጊ ይሆናል። በተከዜ ወንዝ በተለይ ደግሞ በተከዜ ወንዝ ላይ በተሰራው ግድብ ጥናት እያካሄዳችሁ ነው ያላችሁት። የአሳን ምርት ከፍ ለማድረግ አሁን የተለየ ዘመናዊ የሆነ አሰራር ለማስጀመር የታሰባለ በመቀሌ ዩኒቨርሲቲ በኩል እየተደረገ ያለው ትልቁ ጥናት ተከዜ ግድቡ ወደ 16000 ሄክታር ነው ያለው። በተለይም ወደ ትግራይ በኩል ስናየው ደግሞ 1600 ሄክታር ነው ያለው ውሃው የቆዳ ስፋት ማለት ነው። በዚህ በቆዳ ስፋት ላይ በባህላዊ መንገድ ብቻ ከመጠቀም ይሄንን በዘመናዊ መንገድ መደገፍ ነው ያለውን ሳናጣ ማለት ነው፣ በዘመናዊ መንገድ መደገፍ ማለት ነው። ይሄ ደግሞ ኬጅ ካልቸር ነው ወይም አጠቃላይ የአኳካልቸር ወይም በውሃ ላይ እርሻ የሚለውን ነገር መጠቀም ነው። በውሃ ላይ እርሻ በየብስ ከምናደርገው እርሻ በጣም ለየት ያለ ነው። ይሄ ምንድነው? በአንድ 1 ሄክታር መሬት በመሬት የምናገኘው በአንድ ሄክታር መሬት በባህር ከምናመር ነው አይደል? በዚህ በውሃ ላይ የምናደርገው ምርት አስር እጥፍ ከፍ ይላል። ይህም ትልቅ ምክንያት አለው። ማለት እዚህ ጋር የምናየው የቆዳ ስፋቱን ብቻ ነው የምናየው። ወደ ጥልቀት ያለው ነገር ግን ብዙ ነገር የሚያድር ይችላል። እንዲያውም እዚህ ጋር ያለው ለየት ዶግም በትንሽ ቦታ ላይ ብዙ ስነ ህይወታዊ የሆኑ ነገሮች መቀመጥ ይችላሉ። ስለዚህ ይሄ ነው ለየት የሚያደርገው። ስለዚህ ይህን ሁሉ ሀብት ይዘን ይህን ሁሉ የቆዳ ስፋት ያለው ውሃ ይዘን በአግባብ ተጠቅመን ምርትና ምርታማነትን መጨመር ስለሚያስፈልግ አሁን ኬጅ ካልቸር እና እንዲህ ደግሞ በአካባቢ ደግሞ በወንዙ ዙሪያ ደግሞ ትንሽ ፈቀቅ ብለህ ፖንዶች ወይም ኩሬዎች እየፈጠር ምርትና ምርታማነትን መጨመር ይቻላል። እና እነዚህ ቴክኖሎጂ ናቸው አሁን የግድ በተለይም የተከዜ የአየሩ ሁኔታ ለአሳ ማምረትና ማራባት በጣም ምቹ ሁኔታ ስለፈጠረልን እነዚህ ቴክኖሎጂዎች ለማስገባት ኢንቨስተሮችንም እየጋበዝን ነው። የአሳ ልማትና በውሃ ላይ እርሻ የሚለውን ማስፋፋት አስፈላጊ ስለሆነ ወደዚህ ቴክኖሎጂ መግባቱ አስፈላጊነት አግኝተነዋል። ኢትዮጵያ ውስጥ ያለው የአሳ ዝርያ ይታወቃል። ምን ያህል ዝርያዎች እንዳሉ ለምግብነት የሚውሉ ተብሎ ሊከፋፈሉ ይችላሉ። አሳዎች አሁን ብዙዎቹ ከነዚህ ጋራ ከምንላቸው ጠቃቀን አሳዎች በስተቀር እነሱ ስላልተለመዱ ነው። በሰርዲን የሚያሸጋች ስለሆነ በሙሉ አሳዎች ግን የሚበሉ ናቸው። በኢትዮጵያ ውስጥ ያሉት እና ዝርያው ራሱ በዚህ በተከዜ ውስጥ እንኳን በሌሎች ሪሰርቸሮች እንደተጠና ወደ 13 አይነት ዝርያ ያላቸው አሳዎች እንዳሉ አይተናል። እኛም በምናጠናበት ጊዜ ወደ አምስት የሚጠጉ የአሳ ዝርያዎች አሉ በእኛም አሁን ሪካርድ ያደረግናቸው የአሳ ምግብ በአብዛኛው ጥንቃቄ እንደሚሻ ነው የሚገለጸው እና ምናልባት ከአሳ ምርትና አጠቃቀም ጋር ተያይዞ መደረግ ስላለባቸው ጥንቃቄዎች ከሙያ አንጻር የሚጠቅሱት ነገር ካለ አሳ እርግጥ በቀላሉ ሊበላሽ ስለሚችል ነው እንጂ ብዙም አስቸጋሪ ነገርም አይደለም። ሁልጊዜ በማቀዝቀዣ መቀመጥ አለበት። ይህ ከተቀመጠ አሳ መቸውም ቢሆን የፈለገው ጊዜ መቀመጥ ስላለ የሚበላሽ ምግብም አይደለም። ዝሩ ዝሮ ዝሮ ይሄን ዘይት እና ሌሎች ነገር ለመጥረሻዎች የመጠቀም መስጠቀር አሁን በትልቅ ሆቴሎች የትም ቦታውን ከውጭን ከፈለገ ማምጥቶ ትልቅ ሆቴሎች አሁን የአሳ እንትኖች ይኖራሉ። ስለዚህ አሳ ብዙም የሚያስፈራ ምግብ አለም። በተለይ አሁን ያለንበት በዚህ በተከዚ አካባቢ ያለው ገበሬ ማህበረሰብ አካባቢ ላይ ይበላሉ ቀጥታ። ስለዚህ ብዙም እንደምትለው የሚያስፈራ ነገር የለውም እና ማቀዝቀዣ እስካለ ድረስ አሳ ሁልጊዜ ግዜ በማቀዝቀዣ አስቀምጠህ መጠቀም ይቻላል። ዶክተር ታደሰ ደጀኔ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።